of America. በኢንዱስትሪ የገፉት የቡድን ሀያዎቹ ሀገሮች ባለፈው ዓመት ፓሪስ ላይ የፈረሙት ስምምነት የሚያዘውን ግዴታ ለመወጣት የሚያስችሉ እርምጃዎችን ሳይወስዱ መቅረታቸውን የጠቀሰ ሰሞኑን የወጣ ሪፖርት ወቅሷል። በዚያ ላይ ተመራጩ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በምረጡኝ ቅስቀሳቸው ወቅት ይዝቱ እንደነበረው ከፓሪስ ስምምነት የሚወጡ ከሆነ በካይ ጋዞችን ወደ ከባቢው አየር መልቀቅ ለመቀነስ የሚደረገውን ጥረትና እየታየ ያለውን መነቃቃት ሊያስተጓጉልና ሊቀለብሰው ይችላል ሲሉ የአየር ንብረት ጉዳይ ተመራማሪዎች ስጋታቸውን እያሰሙ ነው። የስምምነቱ ፈራሚ ከሆኑትና ግንባር ቀደም በካይ ከሚባሉት ሀገሮች መካከል ዩናይትድ ስቴትስ፣ አርጀንቲና፣ አውስትራሊያ፣ ካናዳ፣ ሳዑዲ አረቢያና ቱርክ በቅነሳው የሚጠበቅባቸውን ልክ ለመምታት የሚያስችሏቸውን ሕግጋት ሳያወጡ መቅረታቸውን በለንደን የምጣኔ ሀብት ጥናት ትምህርት ቤት የግራታም የአየር ንብረት የሚያስከትለው ለውጥና የተፈጥሮ አካባቢ ምርምር ተቋም ባልደረባ ሳሙኤል ፍራንክ ሃውዘር ተናግረዋል። የፖሊሲ ማዕቀፎች አሉ፣ ሕግጋት አሉ፣ የበካይ ጋዞቹን ልቀት ለመቆጣጠር ወይም ለመቀነስ የሚያስችሉ በቂ ማካካሻዎች ወይም ማማልያዎች አሉ። ለምሳሌ እኛ ዩናይትድ ስቴትስ ውስጥ የንጹሕ ኃይል ዕቅድ አለን። ሆኖም የዘርፍ ዕቅድ እንጂ አጠቃላይ ወይም ሁሉን አቀፍ አይደለም። ሁሉንም ብከላዎች የሚመለከት አገር አቀፍ ግብ የለንም። የአሁኑ የጥናት ሪፖርት የወጣው ሞሮኮ ማራኬሽ ውስጥ ሲካሄድ ከቆየው የዓለም የአየር ንብረት ጉባኤ ጎን ለጎን ባለፈው ሳምንት በተዘጋጀ መድረክ ላይ ነበር። ማራኬሽ ላይ ከዓለም ዙሪያ የተጠራሩት ልዑካን ሊሰሩ ያቀዱት ለፓሪሱ ስምምነት አፈጻጸም ዝርዝር ደንቦችን ለመነጋገር ነበር። የፓሪስ ስምምነት የዓለም የአየር ንብረት ለውጥን ፍጥነት ለመግታት እንዲቻል አጠቃላይ የአየር ሙቀት በኢንዱስትሪ አብዮት ዘመን ከነበረበት ከካቻምናው ምዕት ዓመት ከሁለት ዲግሪ ሴልሽየስ እንዳይበልጥ ለማድረግ ሊከናወኑ የሚገባቸውን ተግባራት ሁሉ መፈጸም ነው። የፓሪስ ስምምነትን መቶ አስር ሀገሮች በየሀገሮቻቸው የሕዝብ ተወካዮች ሸንጎዎች እያጸደቁ የራሳቸው ሕግጋት አካል አድርገውታል። ስለዚህ በእነዚህ መቶ ዐሥር ሀገሮች መካከል ሽኩቻ ሊነሳ የሚችልበት ጥንስስ አለ። ይሁን እንጂ የተረጋጋ ነው ሊባል የሚችል አዎንታዊ መነቃቃትና እንቅስቃሴም አለ። ሀገሮች ወደ የት አቅጣጫ መጓዝ እንዳለባቸው ያውቃሉ። ደግሞም ያ ጉዟቸው የራሳቸውን ጥቅም ሊያስጠብቅ በሚችል መንገድ መሆን እንዳለበትም ይገነዘባሉ። ይህ የሚባለው አዎንታዊ መነቃቃትና እንቅስቃሴ ግን የፓሪሱን ውል በወገናቸው እንደሚቀዱ የዛቱት መጪው የአሜሪካ ፕሬዚደንት ዶናልድ ትራምፕ ስራቸውን ሲጀምሩ ሊቀዛቀዝ ይችል ይሆናል የሚል ስጋት የበረታ ነው። ከመላ ዓለም ማራኬሽ ላይ የተሰባሰቡት ልዑካን ዩናይትድ ስቴትስ ቁርጠኝነትና ቃሎቿን ጠብቃ እንድትቀጥል ጉትጎታ አሰምተዋል። የቦትስዋና ፕሬዚደንት ያንሃማ አንዱ ናቸው። ኖው ከረንት ኦር ኢንከሚንግ አድሚኒስትሬሽን ሹድ አቴምፕት ቱ አንዱ አወር ኮሌክቲቭ ዊ ፒፕል ምድራችን የተሻለች ስፍራ እንድትሆን ለማድረግና ሕይወትም በላዩ ላይ እንዲቀጥል ዋስትና ለመስጠት የሚያስችለውን መከናወን ከነበረበት ጊዜ በእጅጉ ዘግይተን የገባንበትን የዓለማችን ሕዝቦች የጋራችን የሆነውን ፍቃዳችንን ለመበተን ማንኛውም የአሁኑም ሆነ መጪ አስተዳደሮች እንዲህች አድርገው መሞከር የለባቸውም። በኦባማ አስተዳደር ዘመን ዩናይትድ ስቴትስ በአካባቢ ደህንነት ጥበቃ ትግሉ ውስጥ ርቃ መጓዟን የአየር ንብረት ጉዳይ ጠቢባን ይመሰክራሉ። በማራኬሹ ጉባኤ ላይ ተገኝተው የነበሩት የአሳቢ ሳይንቲስቶች ኅብረት ዋና የምጣኔ ሀብት ባለሙያ ራሄል ክሊተስ ከባልደረባይ ሄንሪ ሪጅዌል ጋር ባለፈው ሳምንት በስካይፕ ተወያይተው ነበር የኦባማ አስተዳደር የበካይ ጋዞች ልቀቱ በ2005 ዓ ም ከነበረበት ደረጃ በ2050 ዓ ም በ80 ከመቶ እንዲወርድ የሚያደርግ ግብ ትናንት በይፋ አውጥቷል። ይህ ግዙፍ እቅድ ነው እስካሁን ከታዩ የዩናይትድ ስቴትስ እርምጃዎች ሁሉ እጅግ የገዘፈ ቢሆንም ሊሆን ከሚገባው ግን በብዙ ያነሰ ነው። የፓሪሱን ስምምነት በፓርላማዋ አጽድቃ የራሷ ሕግ ለማድረግ እንግሊዝ እስካሁን ላለፈው ጊዜ የመጨረሻዊቱ አገር ሆናለች። የአሜሪካ ወዳጅና አጋር የሆኑ አገሮች ዶናልድ ትራምፕ የሀገራቸውን ፊርማ ከውሉ ሰነድ ላይ እንዳይቀዱ ለማሳመን ብርቱ ጫና ለማድረግ ይጥራሉ የሚል ተስፋ ያላቸውም ብዙ ናቸው።